የኬንያ ከፍተኛ ፍርድ ቤት በዓለም እጅግ ግዙፍ የሚባለው የስደተኞች መጠለያ ሰፈር እንዳይዘጋ ማገዱን የሰብአዊ መብቶች ተሟጋች ድርጅቶች አሞግሰዋል። መንግሥት ከሶስት መቶ ሺህ በላይ የሚሆኑ ስደተኞችን ያስጠለለውን ዳዳብ የሚባለውን መጠለያ ሰፈር እንደሚዘጋ አስታውቆ ነበር። ቀደም ሲል አብዛኞቹ በሰፈሩ ውስጥ የተጠለሉት ስደተኞች ከሶማሊያ የገቡ ሲሆኑ መንግስቱ ሊዘጋው የወሰነው የሀገሪቱ ጸጥታ ለአደጋ ተጋልጧል በሚል እንደነበረ ተገልጿል። ይሁንና ሰፈሩን የመዝጋቱ ውሳኔ የኬንያን ሕገ መንግስትና ዓለም አቀፍ ውሎችን ይጻረራል ያሉት የከፍተኛ ፍርድ ቤቱ ዳኛ እንዳይዘጋ ትናንት ባሰሙት ውሳኔ አግደዋል። አዳነች ፍስሐ እየተጨማሪ ይዛለች። ዳዳብ በምስራቅ ኬንያ አምስት በተባበሩት መንግስታት ድርጅት የሚተዳደሩ የስደተኛ ሰፈሮች የሚገኙበት ቦታ ነው። የመጀመሪያው የስደተኞች ሰፈር የተሰራው ከ25 ዓመታት በፊት በሀገራቸው ከተከሰተው አሸባሪነትና ረሃብ የሸሹ ሶማሊያውያን ስደተኞችን ለማስጠለል ነበር። የኬንያ መንግስት ታዲያ አሁን በሀገራቸው ያለው ሁኔታ በመረጋጋቱ መመለስ አለባቸው በማለት ሰፈሩን ለመዝጋት ትዕዛዝ አስተላለፈ። በርካታ የሰብአዊ መብት ድርጅቶች ጉዳዩን ወደ ፍርድ ቤት በማቅረባቸው የሀገሪቱ ከፍተኛ ፍርድ ቤት ዳዳብን የመዝጋቱ ትዕዛዝ የሀገሪቱን ህገ መንግስትና የስደተኞችን ጉዳይ የሚመለከተው ዓለም አቀፍ ውልን ይጻረራል ሲል በይኗል። የኬንያ መንግስት በዳዳብ የስደተኞች ሰፈር ያሉትን በሙሉ ካለ ፍላጎታቸው ወደ መጡባቸው ሀገሮች እንዲመለሱ ማድረግ ያለማስገደድ መርህን ይጥሳል። ክስ ከመሰረቱት የሰብአዊ መብት ድርጅቶች አንዱ የሆነው አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ቡድን የፍርድ ቤቱን ብይን አሞግሷል። ሚሸል ከጋሬ ሶማሊያውያንን የስደተኝነትን ቦታ መንፈግ ወገን ለይነት ይሆናል። መላ ሶማሊያውያን ስደተኞችን ወደ ሀገራቸው መመለስ ደግሞ ስደተኞችን ችግር ሊገጥማቸው ወደሚችል ሀገር በግዴታ መመለስን የሚያግደውን ዓለም አቀፍ ሕግ መጣስ ይሆናል። የጅምላ ቅጣትም ነው የሚሆነው። አንዳንድ የኬንያ ባለሥልጣኖች ከሶማሊያ ጋር በሚዋሰነው ድንበር አጠገብ ያለው የስደተኞች ሰፈር አልሸባብ የተባለው አሸባሪ ቡድን አማጽያን የሚመለምልበት አመች ቦታ ሆኗል፣ ኬንያ ውስጥ ጥቃት ለማካሄድም ይጠቀምበታል ይላሉ። የኬንያ መንግስት ቃል አቀባይ ኤሪክ ሬቴ መንግስት ብይኑን በተቻለው ፍጥነት ይግባኝ እንደሚል ገልጸዋል። የዳዳብ የስደተኞች ሰፈር መዘጋት ጥያቄ ሁሌም ቢሆን ከተለያዩ ወገኖች የተለያዩ አመለካከቶችን ሲያስከትል ቆይቷል። ከሃያ አምስት ዓመታት በኋላ ወደ መዘጋት ውሳኔ ያደረሰው ሁኔታ ግን አንድ ነው። የተለወጠ ነገር የለም። ስለሆነም ዋናው የኬንያ መንግሥት ኃላፊነት ኬንያውያንን ማስቀደም በመሆኑ የፍርድ ቤቱ ውሳኔ እንዲሻር እንፈልጋለን ይግባኝ የምንለውም ለዚህ ነው።